አቶ ስዩም እንግዲህ ቡድን ሰባት በመባል የሚታወቁት መንግስታት ሙኒክ ጀርመን ላይ ስብሰባ ያካሂዳሉ። እናንተ ደግሞ የተቃውሞ ሰልፍ በዚህ ስፍራ ለማድረግ ተገኝታችኋል። ለምን ይሆን? እኛ በዚህ ቦታ ላይ የተቃውሞ ሰልፍ ማድረግ የተገኘ ነው። የድህነትን ቅነሳ፣ የስደተኞችን ጉዳይ የሚመለከት ብዙ ነገሮች ነው በአሁኑ ሰዓት እንዲሁም ስለ ኢኮኖሚ የሚነጋገሩት። በዚህ ስብሰባ ላይ የአቶ ኃይለማርያም ደሳለኝ መገኘት አይመጥናቸውም በሚል ነው። ምክንያቱም ኢትዮጵያ ውስጥ ዲሞክራሲ የለም፣ የፕሬስ ነፃነት የለም፣ ብዙ ጋዜጠኞች እስር ቤት አሉ። የተሳሳተን ምርጫ ነው የተካሄደው ምርጫ ተሰርቋል። እንደዚህ የሚያደርግ ዲክታተራዊ ስርዓት እዚህ ቦታ ሊጋበዝ አይችልም በሚል ነው ፕሮቴስት የምናደርገው። ጠቅላይ ሚኒስትር ኃይለማርያም መጥተዋል። አይታችኋቸዋል ወይስ ተጋብዘዋል የሚለው ስለ ስለሰማችሁ ነው ጠቅላይ ሚኒስትር ኃይለማርያም በ ጂ7 ስብሰባ ላይ መገኘት ስማቸው በስነ ስርዓቱ ወጥቷል። ከሌላ ሶስት የአፍሪካ መሪዎች ጋር ቅዳሜ ነው እነሱ ስብሰባውን የሚጀምሩት። ይሄ ግን በዛሬው እለት ሰላሳ ሺህ ሰዎች በላይ የሚገኙበት በአለም ላይ ያለውን የኢኮኖሚ አለመስተካከል፣ የክላይሜት መጥፋት፣ የስደተኛ መብዛት፣ ኮራፕሽን፣ ዲክታተርሽፕ በተመለከተ ከተለያዩ ኢኒሳቲቮች ጋር አብሮ የተዘጋጀ ሰላማዊ ሰልፍ ነው። እዚህ ላይ ዛሬ የምንወጣው በሚውኒክ ከተማ ውስጥ። ስብሰባው ገና ቅዳሜ ነው የሚካሄደው። እናንተ እዚያ ቦታ ቀድማችሁ ነው የተገኛችሁት። ይሄ ሰላማዊ ሰልፍ አስቀድሞ የተዘጋጀበት ቦታ በጣም ከከተማ የራቀና ጫካ ያለው ስለሆነ ዋናው ትልቁ ሰላማዊ ሰልፍ በሚውኒክ ከተማ ውስጥ በዛሬው ቀን በብዙ ኢኒሳቲቮች እንደናታ የግሪን ፓርቲ የግራዎቹ ፓርቲ፣ ኦክስፋም ከብዙ ድርጅቶች ጋር አብሮ በመሆን ነው ይሄ የዛሬ ሰልፍ የተዘጋጀው በሚሆን ከተማ ሰላሳ ሺህ ሰው በላይ ያዙ ስብሰባ የሚካሄድ ቦታ አንገኝም። እነሱን ማየትም አይቻልም። ምክንያቱም ጀመኖቹ ብዙ ፕሮቴስት ስለሚያደርጉ እዛ አካባቢ ሄደው ድብድቦችም ስለሚኖሩ እዛ ቦታ ላይ ያው ሰላማዊ ሰልፍ በሰላም ስለሆነ የምንወጣው ያ አካባቢ የሚመች ስላልሆነ ሰልፍ ለማድረግ አብዛኛው ሰው የዛሬውን ቀን ነው የመረጠው። እዛ ቦታ ላይ መሄዱ ያን ያክል ውጤት አመታም። የግድ አቶ ኃይለማርያም ደሳለኝ ፊት ማየቱ የሚጠቅም አይመስለኝም። ለኢትዮጵያ ህዝብን ብዙ የሚያመጣው ነገር የለም። ዋናው መልእክታችን በጋይስታም በሬዲዮም በቴሌቪዥንም እንደዚሁም በጽሁፍም በዚህም በሰልፍ ላይ ይተላለፋል። እየተላለፈም ያለው ከአንዳንድ የዜና ዘገባዎች እንደተመለከት ነው። እርስዎም እንደጠቃቀሱት በርካታ ተቃውሞ ሰልፎች ናቸው እዛ ቦታ የሚካሄዱት እና የእናንተ የተቃውሞ ሰልፍ በዚህ ውስጥ ትኩረት ያገኛል። በጣም ትኩረት ያገኛል። ምክንያቱም አስቀድመው ይሄን ነገር ያውቃሉ። ሰው በተለይ ሰልፍ ላይ የሚወጣው ወይም ሚዲያውም ሆነ በአጠቃላይ ሰው የስደተኞችን ችግር በተመለከተ በጣም የሚያነሳው ጉዳይ ነው። ኢትዮጵያ ደግሞ በከፍተኛ ደረጃ ስደተኞችን የምታመርት ነች። ያው የመግለጫችን ላይ እንደተገለጸው አብዛኛዎቹ በሜዲትራኒያን ባህር እየገቡ የሚያልቁት ኢትዮጵያውያን ናቸው። ወደዚህም ወደ አውሮፓ በብዛት የሚፈልሱ ኢትዮጵያውያን ናቸው። ሰብአዊ መብትና ዲሞክራሲ በሌለበት አገር ውስጥ ስደተኛን ማቆም ይቻላል ተብሎ ማመን አይቻልም። ያለው ስርዓት እስካልተሻከለ ድረስ ከሰላማዊ ሰልፉ ሌላ የእናንተን እዛ ቦታ መገኘት የምታሳዩበት መንገድ አለ ወይ? አዎ፣ ጋዜጣዊ መግለጫ አውጥተናል። ለተለያዩ አካባቢዎች ልከናል። ለፓርላማ አባሎች፣ ለፖለቲከኞች፣ ለሕዝባዊ ድርጅቶች፣ ለሚዲያ በአጠቃላይ ልከናል። ለምን እንደምንሰለፍ ያለውን ችግር በሚመለከት በበቂ ሁኔታ አስታውቀናል። አሁንም ሰልፉም ላይ ያስታወቀን ያለ ነው። በጣም ነው አመሰግነው።